ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። አቶ ዘሪሁን ገብረ እግዚአብሔር የኢትዮጵያ ብሔራዊ አንድነት ፓርቲ ሊቀመንበር በቅድሚያ ለምን ከፓርቲዎ ምስረታና ተልእኮ እንነሳም። ኢትዮጵያ ብሔራዊ አንድነት የተመሰረተበት ምክንያት በ1997 ዓ.ም ነው። ይህም ግን መሰረት የተገደድንበት ሁኔታ እንደሚታወቀው በበፊት የነበረው ስርዓት ትንሽ የብሔሮችና የተለያዩ የኢትዮጵያን አንድነት የሚያናቁ ሁኔታዎች ይከተል ስለነበረ የኢትዮጵያ ብሔራዊ አንድነት ብለን ብንመሰርት ሀገራዊ አንድነታችን እና ኢትዮጵያዊነታችንን እስከምንችለው ደረጃ ድረስ ሰርተን፣ ከዛ ደግሞ እኛ ብናልፍም ሌላው አንድነቷን ጠብቆ ታሪኳን ጠብቆ ያስቀጥላል በሚል የተቋቋመ ስሙም የተሰየመ ፓርቲ ነው። እንዳሉት የኢትዮጵያ አንድነት በአሁኑ ወቅት በተወሰኑ ወገኖች ዘንድ በአደጋ ላይ ወድቋል። በተለይም በጎሳ ፖለቲካ፣ በማንነት ፖለቲካ እየተፈተነ ይገኛል። ያም ለሰላምና መራጋት መደፍረስ፣ እንደዚሁም ለሀገሪቷ ሉዓላዊነት ስጋት ላይ መውደቅ ምክንያት ሆኗል የሚል አባባሎች አሉ። ኢትዮጵያዊ ማንነት በአሁኑ ወቅት በምን ሁኔታ ላይ ይገኛል? የጎሳ ፖለቲካ ወውስ ምን ያህል አሉታዊ ተጽዕኖ እያሳደረ ነው በሀገሪቷ ላይ በእርግጥ እንግዲህ ኢትዮጵያ አንድነት ብሔራዊ አንድነት ፓርቲ ሲመሰረት ነገርኳችሁ ብዙ አይነቶች መስፈርቶች ነበሩት እና ይህ ሁኔታ ምንድን ነው የሆነበት ምክንያት በወቅቱ የነበረው የህወሓት መራሽ እንግዲህ መንግስት እንደምናውቀው ነው ሁሉንም በጎጥ እና በተለያየ ነገር ከፋፍሎ ይኖር ነበር እና በዛ ምክንያት ነው ይሄ ሁሉ ነገር የመጣው። አስራ ዘጠኝ መቶ ሰማኒያ ሶስት አመተ ምህረት እንግዲህ የነበረው አገዛዝ የኢትዮጵያን ብሔራዊ አንድነት እና አብሮነትን ያጠፋ ነበር። ይህን ሁኔታ ነው እንግዲህ እኛ ለማስቀጠል ኢትዮጵያ ብሔራዊ አንድነት ብለን የመሰረት ነው። ከዛም በኋላ ነው እንግዲህ የኢትዮጵያን አንድነት አሁን እንደምናየው አስራ ዘጠኝ መቶ ሰማኒያ ሶስት አመተ ምህረት የተመሰረተው የህዋስ መራሹ መንግስት ባመጣው የጎሳ ፌዴራሊዝምና ኤትኒክ ፖለቲካን በመከተሉ ምክንያት ነው የሁሉ ነገር አሁን ሀገሪቷ ያለችበት ደረጃ የደረሰው ዋና ምንጭ እንግዲህ ህገ መንግስቱ ነው ብለናል። ህገ መንግስቱ የተመሰረተበት ና የተቋቋመበት ሁኔታ ይህንን አሁን ያለንበትን ሁኔታ እና የተፈጠረው ሁኔታ ይፖትኩቶ በማሳደጉ ምክንያት የሀገራችን መተፈር ና የህዝቧን አንድነት ማጠት። እዚህ ደረጃ ድርሶታል ማለት ነው። ግንቦት ወር ላይ ለሚካሄደው ሀገር አቀፍ ምርጫ በዛ ላይ የኢትዮጵያ ብሔራዊ አንድነት ፓርቲ ተሳታፊ ነው። ምን አይነት ፉክክር ሊገጥመው ይችላል የሚል እሳቤ ያለ። ሁለተኛስ ምን አዲስ አማራጭ ፖሊሲ ይዛችሁ ነው ለህዝብ ቀርባችሁ ድምፅን ስጠን የምትሉት? እንግዲህ እንደሚታወቀው እዚህ ሀገር ላይ ብዙም ጊዜ አዲስ ነገር ይመጣል ወይም አዲስ ነገር ይዘን መሰናሉ እያልነግረት ለምን ቢባል እንደተለመደው የኢትዮጵያ ብሔራዊ አንድነት ፓርቲ የሶሻል ዲሞክራሲ ሪዮት አለም ተከታይ ነው። ይህ የሶሻል ሪዮት አለም ደግሞ ተከታይ ፕሪሴምፕል ይታወቃል። እንደ በኛ ሀገሮች ህዝባቸው ምገ እያኖሩበት ያለ ሪዮት አለ የኢትዮጵያን ደግሞ ተጭባት እናያት ደግሞ የድህነት ብን ወለድ ውስጥ ያለች እንደውም ከአፍሪካ የመጨረሻ ከአለ የመጨረሻ ሀገር ነች። ይችን ሀገር ደግሞ የምትመራው ሊበራል ወይም ደግሞ አሁን ብልጽግና በሚለው መሀል ሰፈር የሚል ምንም ርዕዮተ ዓለም የሌለው ብልጽግና መሀል ሰፈር ነው እናንቀሳቀሳት የሚለውን ችግር ይፈታል ስለማናመን ስለማናምን ዚ እስከንደበን ያ ነገሮች ህብረት ተሞክሮ ያመጡበትና ህዝባቸውንም ለእኛም ጭምር አሁን ድረስ እንዲናወትስ የሚረዱን ስለሆነ ህዝባቸው መገቦ የሚያኖሩ ህዝቦች ስለሆኑ ይህ ርዕዮተ ዓለም ነው። እንግዲህ እኛ መስፈርታችን ሌላው ግን በተጨባጭ የትምህርት ፖሊሲ፣ የጤና ፖሊሲ፣ የመናም ፖሊሲ እያም መደርደር ይቻላል። የዳ አማራጭ የምንለው ይሄ ነው። ነገር ግን እንደ ኢትዮጵያ ብሔራዊ አንድነት እምነት ምንድን ነው? አማራጭ መደርደርና ና እንደ ሽያጭ እቃ ማስታወቂያ ማብዛት አይደለም። ያ አሁን ያለው ለኢትዮጵያና ለኢትዮጵያ የሚበጀን ሁሉ መስራት ነው ትልቁ ነጠ። ስለዚህ ዳር ድንበሯ ተጠብቆ ሀገራችን በአንድነት የምትኖርበትና ህዝባችን በአንድነት የሚኖርበትን አማራጭ መንዘን የመጣ ነው። ምንድን ናቸው ቢያንስ ሁለት ሶስት ነገሮች በመጀመሪያ መቶ ቀናት ልንለውጠው የሚገባል ብላችሁ የምታስቡት አንገብጋቢ ጉዳይ ለኢትዮጵያ ህዝብ በብሔራዊ አንድነት እምነት ኢኮኖሚስት አይደለሁም። ፖለቲከኛንም የትምህርት ፖሊሲ አጥኚ ቡድን አለ። ሁሉም እየራሱ የሙያ ልምድ ያለው ሰዎች አሉ። እነሱ ላገናኙ እችላለሁ። ነገር ግን እንደ ፖለቲከኛ እኛ የምንለው ምንድን ነው? በእያንዳንዱ የማህበራዊ አገልግሎት ዘርፍ ላይ መስኩን ባለሙያ እንመድባለን። በመጀመሪያ ግን የኢትዮጵያ ህዝብ ብሔራዊ መግባባት ያስፈልገዋል። ብሔራዊ አንድነት መፍጠር ያስፈልገዋል። ከህገ መንግስቱም በኋላ አሁንም ቀድሞ ከምርጫን በፊት እያለ ነው እስከዛ ደለት ይሄ ምንድን ነው? አሁን በሀገራችን በመላው ሀገራችን ለቅሶ ነው፣ ሞት ነው፣ ያለ የሞት ድግስ ነው እየሰማን ያለ ዜና እየሰማን ያለ ብሔራዊ ለቅሶ ያስፈልናል። አሁን እንደ ኢትዮጵያ ይህ ብሔር አይለው ክሶ ማንንም ዜጋ ሳይለይ በመንግስቱ አውጀ በአንዲራ ዝቅ ማድረግ አለብን። ይሄንን አይነት መግባባት መፍጠር አለብን መጀመሪያ። ከዛ በኋላ ደግሞ ትልቁ ሰንኮፉ ህገ መንግስቱ ማሻሻል አለብን፣ በዚህ የሚያጫርሰን ነው። ስለዚህ እነዚህ እነዚህ ነገሮች ለመፍታት ቅድሚያ እነዚህ ነገሮች መሰራት አለባቸው። ቀጥለን ግን እንዳልኩ፣ በእያንዳንዱ የማህበራዊ አገልግሎት ባለሙያ መመደብ አለበት። አሁን እኮ ባለሙያ ፖሊሲ አለ፣ ግን ያንን የሚፈጽሙ ባለሙያዎች የሉንም። እሴትና ልምድ ያስፈልጋል። በዛ ላይ የምንመድባቸው የመተባበር የመፈጸም አቅም ሊኖረው ይገባል። የሙያ ስነ ምግባር ሊኖረው ይገባል። ግብረ ገብነት ሊኖረው ይገባል። እነዚህ ጠፍቷል። አሁን ኢትዮጵያ ላይ ባለሙያን ብለህ የምትመድበው እነዚህ እነዚህ ነገሮች የሉትም እና እነዚህም እሴቶች የያዘ ባለሙያ መመደብ አለብን ዝም ብለን ከወገናዊነትና ከተለያዩ ከተለያየ ወገን የምንመድበው ባለስልጣን ኢትዮጵያን ሊያሻግር አይችልም ብለን እናምናለን። ዘንድሮ ሺ አስራ ሶስት ምርጫ መከናወኑ የኢትዮጵያን የወደፊት እጣፈንታ ወዴት አቅጣጫ ሊያመራ ይችላል የሚል አሳሰብ አለ። ፋይዳው ምንድን ነው? በዚህ ምርጫ መሳተፉና በህዝብ ድምፅ ለህዝባዊ ስልጣን የመብቃቱ ጉዳይ የኢትዮጵያ ብሔራዊ አንድነት ፓርቲያችን እምነት ምንድነው ያልነው ይሄ አሁን አለው ሀገራዊ ምርጫ እንደ አንድ መፍትሄ እየተቆጠረ ነው ያለው። እኛም ተቀብለነዋል፣ ያው ገብተናል። ዞሮ ዞሮ ወደ ምርጫው ገብተናል። ቢያንስ ቢያንስ ከሀምሳ ያላነሱ እጮች ያቅርበናል። እንግዲህ ይህ ምንድን ነው? አንጻራዊ ሰላም ባለበት ቦታ ነው ያቀረበ ነው። እንደሚታወቀው ሀገራችን ብዙ ቦታ ሰላም የለም። የምርጫ ቦርድ አቅመም ስናይ ትንሽ አናሳ ነው፣ የማስፈጸም የጽሕፈት ቤት መክፈት አቅምም፣ የተለያዩ ነገሮችም ተደማምረው እንደፈለግነው ለመሄድ አልቻለም። ባለችን አቅም መጥተናል። ግን ትልቁ ነገር ምንድን ነው፣ ስጋት አለን። እኛም አሁን ምርጫው እውነት አንድ ፓርቲ ያሸንፋል እንደ ድሮ የሚል ሊያሸንፍ ይችላል የሚል እምነት የለንም። እንግዲህ የምናየው ይሆናል ወደፊት የምናየው ይሆናል ይሄንን እና ግን አሁን በሀሳብ እኛ ያዝነው ምንድን ነው፣ ይሄ ምርጫ አንድ ፓርቲ እንደ በፊቱ ማያሸንፍ ከሆነ ምን ይፈጠራል የሚል ነው። እና ብይታ አለን። እና ይሄ ነው ብሎ ለመናገር ግን ጊዜ ሲደርስ ብንናገር የተሻለ ይሆናል። ቅድም አንስተቷል። የብሔራዊ እርቅ ያስፈልጋል ብለዋል። ያንን ብሔራዊ እርቅ ብሔራዊ ለቅሶ አምጥቶ ወደ ተሻለ አንድነት ለማምጣት ምንድን ነው መደረግ ያለበት? በእርግጥ በህዝብስ በኩል የዝግጁነት አለ? ቅንነት አለ? በፖለቲከኞች በኩል ከዛ ባሻገርስ ምን ያህል አዋኪ ነው? ምን አይነት ብሔራዊ እርቅ እንዲካሄድ ነው የምትፈልጉት? የትኛውን አገር ሞዴል ነው የምትከተሉት? ወይስ አገር በቀል የሆነ የብሔራዊ እርቅ ሞዴል ተቀርጾ በዛ መልክ እንዲካሄድ ነው የምትሹት? ብሔራዊ እርቅን አስመልክቶ አፍሪካ ውስጥ ብሔራዊ እርቅ የተደረገባቸውን ሀገሮች አይተናል። እንደ ደቡብ አፍሪካ አይነቶችን አይተናል። ያንም መከተል እንፈልጋለን። እነ ደኛን ቱቱ የመሩትን አይነት ብሔራዊ እርቅ አሁን እኛ አገር ላይ በሚኒስትር ደረጃ ነው አሁን ይሄ የሰላም ሚኒስትር የምናምን ሚኒስትር የእርቅና ምናምን ሰጠ ሚኒስትር እየተባለ ሲሸሙ፣ ይህ አይደለም። አሁን ችግሩ ሊፈታ የሚችለው ፖለቲከኞችም ይህን የመተባበር ግዴታ ሊኖር ይችላል። ፖለቲካ ሀገር ስትኖር ነው። ሀገር ከሌለ ህዝብ ከሌለ ፖለቲካ ማ ላይ ነው የሚያራምደው? ፖለቲከኛውም ሳይወድ ወደዚህ ወደዚ መምጣትና መተባበር አለበት፣ የግድ ነው። ይሄ በቃ የመኖርና ያለመኖር ህልናወስ እየገባን ነው አሁን ሀገራችን። ስለዚህ ይሄ እንደ አማራጭ ሊቀርብ አይችልም በግዴታ መምጣት አለበት ብለን እናምናለን። በእኛ ፓርቲ በኩል አስፈላጊውን የሀገር ሽማግሌዎች ታዋቂ ሰዎች፣ በየአካባቢ ትልልቅ ሰዎች የሚባሉትን ከአሁኑ እያነጋገርን ነው። እንግዲህ ከመንግስትና ከሌሎቹ የሚጠበቀውን ገና እየሄድንበት ነው። ዚህ እንደዚህ ሁሉም እየራሱን ፖለቲካ የፖለቲካ ፓርቲ ድርሻቸውን ቢወጡ ሀገራዊ ሰላምን እንፈጥራለን። ሀገራዊ ሰላም ማንፈጥር ከሆነ ለሁላችንም የማትሆን ሀገር ነው የምትሆነው እና እኛም ነገር የትኛውን ህዝብ ነው ምረጠን ብለን የምንሄደው? ህዝብን እኮ ማዳን አለብን። ስለዚህ ተወደደን ተጠላ፣ ይህንን ቅድሚያ ሰተን መስራት አለብን። ከምርጫው ጎን ለጎን የሚል አስተሳሰብ ነው ያለን። አቶ ዘሪሁን ገብረ እግዚአብሔር የኢትዮጵያ ብሔራዊ አንድነት ፓርቲ ሊቀመንበር፣ ስለ ቃለ ምልልሱ እናመሰግናለን። በጣም አመሰግናለሁ። እኔም እንግዲህ ተባባሪያችሁ ነን። እኛም እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።